አሁን ቀጥታ ወደ እግዚአብሔር ቃል እንሄዳለን እና ዛሬ የማካፍላችሁ የገላትያ መልእክት ላይ ያለውን የመጀመሪያውን የምግባውን ክፍል ነው። በተለይ ገላትያ ምዕራፍ አንድ ቁጥር አራትን ነው የማካፍላችሁና ቃሉ ቅድም ወንድማችን ሲያነብልን ነበር እና ቁጥር አራትን በተለይ መልሻ አነብላችኋለሁ ክፉ ከሆነ ከአሁኑ ዓለም ያድንን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ። ለአብ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። ይሄ የሐዋርያው የጳውሎስ መልእክት ነው፣ ወደ ገላትያ እና ምን ተብሎ ነው የሚታወቀው? የመጀመሪያው የአዲስ ኪዳን መልእክት ነው፣ መጀመሪያ ከተጻፉት መካከል ይሄ እና ቀጥሎ ደግሞ የያዕቆብ መልእክት እና የገላቲያ መልእክት የተጻፈው ያው እዚህ ራሱ መጽሐፉ ላይ እንደምትመለከቱት የሐዋርያው የጳውሎስ መልእክት ወደ ገላቲያ ሰዎች ነው የሚለው። በሐዋርያው በቅዱስ ጳውሎስ ነው እና ተጻፈ ተብሎ የሚታወቅበት አመት በ48 ዓመተ ምህረት አካባቢ ነው እና የተጻፈበት ቦታ ደግሞ አንዳንዶች የሶሪያው አንጾኪያ አንጾኪያ የሚባለው ቦታ ሁለት ቦታ ላይ ነው ያለው። እዚህ ይሁዳ ውስጥ ያለ አንጾኪያ አለ፣ ኢየሩሳሌም አካባቢ፣ ደግሞ ሶሪያ ውስጥ ያለ ሌላ አንጾኪያ አለ። እዛ ሶሪያው አንጾኪያ ውስጥ ወይም ደግሞ ኢየሩሳሌም ነው ተብሎ ይታወቃል። ልክ ታሪካዊ ዳራውን ነው የምነግራችሁ እና ልታዩ እንደምትችሉት ምናልባትም ከዚህ በፊት ሙሉን አንብባችሁ ሊሆን ይችላል። የገላትያ መጽሐፍ ስድስት ምዕራፎች አሉት እና በእነዚህ ስድስት ምዕራፎች ውስጥ ሐዋርያው ቅዱስ ጳውሎስ ያስቀመጣቸው ነጥቦች በጣም የሚገርሙ ናቸው። እና ምን ተብሎ ነው የሚታወቀው? የገላቲያ መጽሐፍ የክርስትና እምነት ምሰሶ ትምህርት ያለበት መጽሐፍ ነው። እና ከዚህ የተነሳ የገላቲያን መጽሐፍ በደንብ ያነበበ እና በደንብ የተረዳ ሰው በምንም አይነት መንገድ በሐሰት ትምህርት ሊናወጥ አይችልም እና እውነተኛ የክርስትናን መሰረታዊ እውነት እና መረዳት ሊያገኝና ሊያውቅ ይችላል። እና በዛ ዘመን የነበሩ አስጨናቂ የሆኑ ክርስትናን በተመለከተ የተነሱ ውዝግቦችን በሙሉ ፍትትት ታድርገው ሐዋርያው ቅዱስ ጳውሎስ መልስ የሰጠባቸው ናቸው እና እስካሁኑ ዘመን ድረስ ጌታም እስከሚመጣ ድረስ የገላትያ መጽሐፍ በጣም በጣም ጠቃሚ ነው። እና እንግዲህ ምንድን ነው አላማዬ? ይህንን በጣም ጠቃሚ የሆነውን የገላቲያን መልእክት በተከታታይ እንድናየው ነው። ባለፈው ማርቆስን አይተን ነበር፣ ትዝ ይላችኋል። ወደ ጌታ ኢየሱስ ክርስቶስ ስቅለት አካባቢ ስንመጣ የህማማቱን ሰሞን የነበረውን ነገር እያየን ሮብለት በሆነው ነው ያቆም ነው እና ምን አስብ ያለው ያንን ልክ የሚቀጥለ ዓመት ላይ ፒክ አድርገን እንጨርሰዋለን፣ ወደ ህማማቱ አካባቢ እና በጣም ጠቃሚ ነው ያንን በጊዜው ደግሞ መመልከት። ግን ይህንን የገላትያ መልእክት አብረን እናየዋለን እና እኔ ታዲያ እዚህ ጋር ምን ብያለሁኝ? በመጀመሪያ የተጻፈው ለገላትያ ቤተ ክርስቲያን ነው እና የገላትያ ቤተ ክርስቲያናት በኤሽያ ውስጥ የነበሩ አንድ ቤተ ክርስቲያን አይደለም። ቃሉን እንደምታዩት እዚህ ጋር በገላትያ ወደ ገላትያ አብያተ ክርስቲያናት ነው የሚለው። ብዙ በአንድ ገላትያ በሚባል ወረዳ ውስጥ የነበሩ ብዙ ቤተ ክርስቲያኖች ናቸው። በየቤተ ክርስቲያኑ እየተነበበ እንዲቀጥል ተደርጎ የተጻፈ መልእክት ነው እና ለእኛም በጣም ጠቃሚ መልእክት ያለበት ነው። ቅድም እንዳልኩት ለክርስትና እምነት መሰረት መረዳትና ማወቅ በጣም ጠቃሚ ነው እና እምነታችን በምን ላይ እንደተመሰረተ፣ ምን እውነታዎችን እንደያዘ፣ ክርስቲያን ማለት ምን ማለት እንደሆነ፣ እግዚአብሔር የኛ እግዚአብሔር ምን አይነት አምላክ እንደሆነ በግልጽ የሚያሳይ መንፈሳዊ ብስለትን መንፈሳዊ ትክክለኛ መረዳትን የሚያመጣና የሚያሰርጽ መጽሐፍ ነው እና ገላትያን ማጥናት በጣም ጠቃሚ ነው። በዘመናት ሁሉ ትልልቅ የእግዚአብሔር ሰዎች ምናልባት ለህዝቦቻቸው በየተወሰነ ዓመት ማለት በአራት ዓመት ወይ በአምስት ዓመት ኢንተርቫል ውስጥ ደግሞ ደግሞ ከሚያስተምሩት የመጽሐፍ ቅዱስ መጽሐፍ ውስጥ ገላትያ ዋነኛውና አንዱ ነው። እና ብዙ መጽሐፍ ተጽፎበታል በገላትያ ላይ። ግን እኛ ያለውን ቃል እንደዚሁ በቅደም ተከተል እንመለከተዋለን። እና ቅድም እንዳልኩት ስድስት ምዕራፎች አሉት። እና ምዕራፎቹ እነዚህ ስድስቱ ለሶስት ይከፈላሉ። ይህንን ደጋግሜ እናገረዋለሁ በምናጠናበት ጊዜ ሁሉ። ምዕራፍ አንድ እና ምዕራፍ ሁለት የወንጌላችን ማለት የክርስትና እምነት መሰረት መልእክት መሰረቱ ምንድን ነው? ምንጩ ምንድን ነው? የሚለውን ነገር የሚያበስር የሚናገር ነው። የእኛ እምነት ከፈላስፎች የመነጨ እምነት አይደለም። ከሳይንቲስቶች የመነጨ እምነት አይደለም። ከሰው አመለካከት የመነጨ እምነት አይደለም። የእኛ እምነት የመነጨው ከራሱ ከእግዚአብሔር ነው፣ እና በዚህ በጣም ደስ ሊለን ይገባል። እና ገላትያ ምዕራፍ አንድና ሁለት ይህንን ነው የሚናገረው። በሁለተኛ ደረጃ የገላትያ መጽሐፍ ምዕራፍ ሶስትና ምዕራፍ አራት ላይ የሚናገረው የወንጌላችንን ክብር ነው። ወንጌል ክቡር ነው። ወንጌል ዝም ብሎ ማንም የሚቀልድበት መልእክትና ትምህርት አይደለም። ወንጌል በጣም የከበረ ነው። አሁን እኔ ደጋግሜ ተናግሬያለሁ። አንዳንድ ኢትዮጵያ ቤተክርስቲያን ስታዩ ሰዎች መድረኩ ላይ ሁሉ ሲጨፍሩ ታያላችሁ እና ጉባኤው በሙሉ በቃ ልክ ጂም ውስጥ ወይም ስፖርት ውስጥ ወይም ደግሞ አንድ የሆነ የአገር አቀፍ ሴሌብሬሽን ውስጥ ያለ ሰው ነው የሚመስለው እንጂ እግዚአብሔርን የሚያከብሩ ሰዎች አይመስሉም። ወንጌል ግን በጣም የከበረ መልእክት ነው። መቀለጃ አይደለም። መጨፈሪያ አይደለም። ሰምተኑ በሥነ ሥርዓት በእግዚአብሔር ቻሌንጅ ተደርገን እንደ እግዚአብሔር ቃል ለመሄድና ለመመላለስ እግዚአብሔርን የምናይበት መልእክት ነው እና ይህንን ያበስራል የገላቲያ መጽሐፍ በሶስተኛ ደረጃ ወንጌል በህይወት ውስጥ ሲተገበር ያለውን ለውጥና መሰረታዊ ነገር ሁሉ ያስገነዘባል ደግሞም ወንጌልን በህይወት እንድንኖርበት መኖር እንዴት እንደሚገባን የሚያሳይ መጽሐፍ ነው ወንጌልን በምንኖርበት ጊዜ የሚያጋጥሙንን ተግዳሮቶች ብጥር አድርጎ ነግሮ ለዛ የሚረዳንን ነገር የሚያሳይ መጽሐፍ ነው እና ስለዚህ የገላትያን መጽሐፍ ማጥናት በጣም ጠቃሚ ነው። እና እኔ ታዲያ ምን አሳስባለሁ መሰላችሁ? ይህንን ትምህርት ጀምረናል። ዛሬ እስከምንጨርስ ድረስ ቢያንስ በሳምንት አንድ ጊዜ ገላትያን ምዕራፍ አንድ እስከ ምዕራፍ ስድስት ምናልባት በአንድ ጊዜ ቁጭታ ቁጭ ብለን 15 ደቂቃ በላይ አይፈጅም። በሳምንት አንድ ቀን እንድታነቡት፣ በሳምንት አንድ ቀን እስከምን ጨርስ ድረስ አሳስባችኋለሁ። እንደዛ ከሆነ ውስጣችን ይሰርጽና ከፍተኛ የሆነ መንፈሳዊ ውጤትን በህይወታችን ያመጣል። ስለዚህ እንግዲህ የመጀመሪያው የምናገርበት ክፍል የመጀመሪያው ነጥቤ፣ አንደኛው ነጥቤ ክርስቶስ የመጣበት አላማ አገልግሎት እንዴትና ምን እንደሚመስል ለማሳየት ነው። ይህንን እንደዚህ አይነት ነገሮችን ሳመጣ ልትዚላቸዋል። ባለፈው ሳምንት ስጋ ለባሽ ሁሉ ሳር ነው የሚለውን ስንመለከት ነበር እና መጀመሪያ ላይ የተናገርኩት ሀሳብ ምንድን ነው? የሰው ተፈጥሮ ምንድን ነው? አሁን እዚህ ውስጥ መልእክቱ ውስጥ መጀመሪያ የምናየው የሰው ተፈጥሮን ሲሆን ግን በቅድሚያ የእግዚአብሔር መልእክት እንዴት ወደ ሰዎች እንደሚመጣ እንድናይ ነው። የአስቤና ሳሰርጽ የነበረው እና ነቢዩ መልእክቱን እንዴት ተቀበለው? ጩኋለኝ እግዚአብሔር ብሎ ምን ብዬ ልጩህ ይሄ የእውነተኛ ነቢይ ምልክት እንደሆነ። ዝም ብሎ ነቢይ ከራሱ ቃል አያወጣም። አሁን አንዳንድ ነቢያት አሉ የሚባሉ ነቢያት አሉ፣ አሁንም በኢትዮጵያና በሌላ በኩል። መጀመሪያ የስህተት አስተማሪዎች ሀሰተኛ ነቢያቶች መሆናቸውን የምታውቁት ቃል አወጣለሁ ብለው ሲናገሩ ነው። ቃል አወጣለሁ ከራሴ ነው። በቃ እዚ ጋር አንድ ሰው ይመጣል ቃል አወጣለሁ ወይም ውሃም ጥቼ ደግሞ ረጭባችሁና ሺህ ሚሊዮን ብር ይኖራችኋል፣ እናንተ ሰጪዎች ትሆናላችሁ። ምድራዊ ነገር ላይ ብቻ ነው የሚያተኩሩት። ግን የዛ የምድራዊ ነገር ትኩረታቸው ምንጩ ምንድን ነው? የሚናገሩትን ነገር ከእግዚአብሔር ተቀበልኩ ሳይሆን እኔ ቃል አወጣለሁ ሲሉ ነው። ቃል አወጣለሁ ሚል ነብይ መጀመሪያ ስታየው ትልቅ ጥያቄ ያስቀምጣችሁ። ይሄ የእግዚአብሔር ነብይ አይደለም ነው የምትሉት። ምክንያቱም የእግዚአብሔር ነቢያት ልክ ባለፈው ሳምንት እንዳየነው ጩህ ብሎ ተናገረኝ እና እኔ መልእክትን የተቀበልኩት ግን ትእዛዝ ነው፣ ጩህ የሚል ታዲያ ምን ብዬ ልጩህ? ብዬ ስናገር እምጮኸውን ይዘት እምጮኸውን መልእክት የምናገረውን ነገር ኢም ብላኬንድ ዋይት ያለምንም መምታታት በግልጽነት እግዚአብሔር ነገረኝ እና ይሁና ስሙ ብሎ ሲናገር ነው የምታዩት። ይሄ የመጽሐፍ ቅዱሳዊ የትንቢት አካያድ ነው። እኔ ከሀሳቤ ከምኞቴ፣ ከፍላጎቴ ሰዎች ደስ የሚላቸውን ነገር ለመናገር አይደለም እዚህ ጋ ያለሁት። ደስ ላይላችሁ ይችላል። የምናገረው ግን የእግዚአብሔርን ቃል ነው። የእግዚአብሔር አገልጋዮች ምስክርነትና ምልክት ይሄ ነው። እና ታዲያ ክርስቶስ የመጣበት አገልግሎትን አላማ እዚ ጋ ጳውሎስ ሲናገር ቁጥር አንድና ሁለት ላይ በመልእ በሰላምታው ላይ ነው ያሰፈረው። ቁጥር አንድ ሁለትና ሶስት ላይ ላንብብላችሁ። በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ብሎ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ መግቢያ መግቢያ ላይ ያለውን ሰላምታ ሲያቀርብላቸው ታያላችሁ እና እዚህ ሰላምታ ላይ ጳውሎስ የተናገራቸው ጥቂት ነጥቦች አሉ። ይሄ የክርስቶስ የመጣበት ዓላማ አገልግሎቱ ነው፣ የሐዋርያው አገልግሎት። ይህንን መጽሐፍ የጻፈበት ዓላማው ራሱ አገልግሎቱ ነው፣ እግዚአብሔር የሰጠው አገልግሎት እና ምንድን ነው የሚለው? እኔ ሐዋርያ ነኝ እና ሐዋርያ የሆንኩት በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ ነው የሆንኩት እንጂ ከሰዎች ወይም በሰው ወይም ራሴን አልሾምኩም የሚል አይነት አስተሳሰብ ነው የሚናገረው። እና ከሰዎች ወይም በሰው ያልሆነ ጳውሎስ እኔ ተሾም ያለሁ ሐዋርያ እንድሆን፣ የእግዚአብሔርን ቃል እንዳገለግል፣ ሰዎችን ወደ ጌታ እንድመልስ፣ በአሕዛብ መካከል በምድሪቱ ሁሉ እየተመላለስኩ ወንጌል ልሰብክ፣ የሚሽን አገልግሎት ላከናውን፣ ልሰራ የተሾምኩ ሰው ነኝ። ግን በማን የተሾምኩት? በሰዎች አይደለም። በእጅ ብልጭ አይደለም። በቡድናዊ አሰራር አይደለም። በቲፎዞዎች አይደለም። በዘር ማንዘር አይደለም። በራሱ በማን ነው? በኢየሱስ ክርስቶስና ከሙታን ባነሳው በእግዚአብሔር አብ ነው። ተመልከቱ። የክርስትና አገልግሎት በጣም የከበረ ነገር ነው። የክርስትና አገልግሎት እኛም ፋብሪኬት የምናደርገው ወይም ደግሞ የምንፈጥረው ነገር አይደለም። በእግዚአብሔር የተፈጠረ ነው። በእርግጥ ሰዎችን ወደ አገልግሎቱ የሚጠራ እግዚአብሔር አምላክ ነው። ይህንን መናገር ነበረበት ጳውሎስ በሚቀጥሉት ቀናት በምናገርበት ሀሳብ ውስጥ የተጠቃለሉ አንዳንድ ነገሮች ስላሉ ነው። እዚህ ገላትያ ቤተ ክርስቲያን ሐዋርያው ቅዱስ ጳውሎስ ይህንን ይናገር የነበረው ገላትያ የነበሩ ሰዎች በሐሰት አስተማሪዎች በጣም ተናውጠው ነበረ። እና እነዛ የሐሰት አስተማሪዎች ጳውሎስ አንጾኪያ ወይም ኢየሩሳሌም አካባቢ በነበረበት ጊዜ ምን ብለው ሕዝቡን አወናብደዋል? ይሄ ጳውሎስ እኮ እንደ ሌሎቹ ሐዋርያት ከጌታ ከኢየሱስ ጋር ሶስት ዓመት ተኩል አልነበረም እና ጳውሎስ ጳውሎስ ሐዋርያ ሊሆን አይችልም፣ ጭራሽ እና እሱ የሚናገረው ነገር እንደ ሌሎቹ ሐዋርያት ስልጣን ያለው አይደለም የሚል አስተሳሰብ ነበራቸው። እና ጳውሎስን ለማጥላላት አገልግሎቱ እንደሚገባ እንዳይካሄድ ለማድረግ ትልቅ የሆነ እንቅስቃሴ ተከናውኖ ነበር። እና እዚህ ጋር የሚነግራቸው ምንድን ነው? እኔ እኮ ሐዋርያ ነኝ። ሐዋርያ የሆንኩት ደግሞ በእጅ ብልጭ አይደለም፣ በሰዎች አመለካከትና አስተያየት አይደለም፣ በሰዎች ወይም ከሰው አይደለም፣ በራሱ ኢየሱስ ክርስቶስን ከሙታን ባነሳው በእግዚአብሔር አብ እና በጌታ በኢየሱስ ክርስቶስ በራሱ ተሾሜ ነው ይላቸዋል። ይህንን ለማስረዳት እኔ እዚህ ጋር ምልክት ወይም ምስክር አድርጌ ያቀረብኩት ሐዋርያት ምዕራፍ ዘጠኝ ላይ ያለውን ታሪክ ወደኋላ መለስ ብሎ በማየት ነው። የሐዋርያት ስራ ምዕራፍ ምዕራፍ ዘጠኝ ታሪክ ምናልባት ከዚህ ከገላቲያ ቤተክርስቲያን 15 16 ዓመት በፊት የነበረ ነገር ነው። እዚህ ላይ ከ14 ዓመት በፊት ብለው ይነግረዋል ይናገረዋል። እና ጳውሎስ አሳዳጅ የሆነ ሰው ነበረ። በጣም ቀናተኛ የሆነ ወደፊት በአይሁድ ትልልቅ ባለስልጣኖች መካከል ሊገባ የሚችል በጣም የተማረ ሰው ነው እና ሐዋርያትን፣ ክርስቲያኖችን እያሳደደ ያሳስር፣ ያስገድል፣ ያንገላታ እንደነበረ ይናገራል መጽሐፉ። ያንን ደግሞ ለማድረግ ከሃይማኖት ሹማምንቶች ፈቃድና የይለፍ ወረቀት ተቀብሎ ነበር። ልክ እንደዛ እየተንቀሳቀሰ በነበረበት ጊዜ ነው ጌታ ኢየሱስ በጠራራ ፀሐይ ከፀሐይ በበለጠ ብርሃን አብርቶ ተገልጦለት የእሱ አገልጋይና የእሱ ሐዋርያ እስከ ቄሳር በነገስታት ፊት ሊቆም እንደሚችል ተናግሮት ነው። ጳውሎስ በዛ ሰዓት ተለውጦ የጌታ አገልጋይ የሆነው እና ይህንንም ደግሞ ሐዋርያ ራሱ ልኮ ጌታ ኢየሱስ አረጋግጦለት ነበር። እዛው ሐዋርያ ሥራ ምዕራፍ 9 ላይ ጳውሎስ በተቀመጠበት ቦታ ሶስት ቀን እየጸለየ እየጾመ በነበረበት ጊዜ ሃናንያ የሚባለው ሐዋርያ ሄዶ ጌታ ኢየሱስ ተገልጦለት ቀደም ብሎ ለሃናንያ ሃናንያ ሄዶ እንዳናገረው ከዓይኑ ላይ የዓይኑን ውር ያደረገው ነገር ወድቆ የጌታ አገልጋይ መሆን እንደጀመረ ወዲያው ተጠምቆ የእግዚአብሔር ቃል ይናገራል እና ተቃዋሚዎቹን እየተናገረ ነው። እኔ ሐዋርያ የሆንኩት በታሪክ በእውነት በተረጋገጠ በቅዠት ወይም በውሸት ወይም በምናምን ሳይሆን ጠላቱ የነበርኩትን እኔን ማርኮኝ ራሱ ሾመኝ ነው ሐዋርያ የሆንኩት ይህንን የሚያስረዳ እውነት ነው እና ክርስቶስ የመጣበት ዓላማ አገልግሎትን የሚያገለግሉ ሰዎች በጌታ የተጠሩ በጌታ የዳኑ የጌታ ጠላቶች የነበሩ ቀድሞ፣ አሁን ግን የጌታ ወዳጆችና ልጆች የሆኑ ሰዎች እንደሆኑ እንድናስተውል ነው እና ጳውሎስ እዚህ ጋ አንዳንድ ሰዎች አሁንም ከተቃዋሚዎች መካከል ይህንን የምትለው አንተ ነህ ዝም ብሎ ነው የምትለው፣ ሌላ ተከታይ የለህም፣ የሚያረጋግጡል ሰዎች የሉም የሚል አይነት ሀሳብ አሁንም አሁንም ተደጋግሞ ይነገር ስለነበረ ምንድን ነው ያላቸው እዚህ ቁጥር አንድና ሁለት ላይ በሰው ወይም ከሰዎች ያልሆነ ጳውሎስ ብሎ ከእኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት፣ እኔ ብቻዬን አይደለሁም ነው የሚለው ጳውሎስ እኔ አገልግሎት ጀምሬ ሳገለግል በአገልግሎቴ የተለወጡ እና እነ ቲቶ ጠቅሷል፣ ሌሎችም ሌሎችም ሰዎችን በኋላ ቲቶን ጠቅሶታል። እዚህ ምዕራፍ አንድ ላይ መጨረሻው አካባቢ እና ሌሎችም እነ ሲላስ ወይም ስልዋኖስ ተብሎ የሚታወቀው በጣም ብዙ ሰዎች ሉቃስ የሉቃስን ወንጌልና የሐዋርያትን ስራ የጻፈው ከሱ ጋር ነበሩ እና ብዙዎች ወንድሞች ከእኔ ጋር ነው ያሉት እና በዚህ በሰላምታዬ ውስጥ ብቻዬን እንዳልሆንኩ ወንድሞች አብረውኝ እንደቆሙ እና እኔ የምከተለውን እምነትና እኔ የምሰብከውን ትምህርት የተቀበሉ ያከበሩ አብረውኝ የሚያገለግሉ ሰዎች አሉ ብሎ ብቻውን እንዳልሆነ ሲገልጥላቸው ነው የምንመለከተው። አዎ እምነቴና አገልግሎቴ ተቀባይነት አለው ዝም ብሎ አይደለም እያለ ነው የሚነግራቸው። ግን የገላትያ መልእክትን በተመለከተ ለየት ያለ መግቢያ ነው ያለው የሚል እንትን አለኝ፣ ነጥብ አለኝ። አሁን እዚህ መግቢያው ላይ ስታዩ በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር ሐዋርያ የሆነው ጳውሎስ ብሎ በቀጥታ ወደ ሰላምታ ነው የገባው እና ሰላምታውን ጨርሶ መሰረታዊ እውነት ዛሬ የምናየውን ተናግሯል ግን ምስጋና አታዩበትም። ወይም ደግሞ ጸልላችኋለሁ የሚል ነገር አታዩበትም። ይህ በጣም አስደናቂ ነገር ነው። የሌሎቹን የጳውሎስ መልእክቶችን ኤፌሶንን፣ ቆላሲያስን፣ ፊልጵስዮስን፣ ቆሮንቶስን፣ ሮሜን ስታነቡ ምን አለበት በመግቢያው ላይ ስለ እናንተ እምነት በእምነት በመቆማችሁ ወንጌልም በማሰራጨታችሁ እርስ በርሳችሁ ሕብረት ስላላችሁ ስለ እናንተ ሰምቼ እና ተረድቼ እግዚአብሔርን አመሰግናለሁ። ይህ በጣም ጥሩ ነገር ነው እና ጸልላችኋለሁ ሲላቸው ታያላችሁ። እዚህ ግን እንደዚህ ያለ ነገር የለም። አንዳንድ ሰዎች ይህም በተመለከተ ከሌሎቹ መልእክቶች የተለየ ስለሆነ አንዳንድ አስተያየት ሰጥተዋል። አንዱ አስተያየት በገላትያ ሰዎች በጣም ደስተኛ ስላልነበረ ነው ሐዋርያው ቅዱስ ጳውሎስ ምክንያቱም ለሐሰት አስተማሪዎች ልባቸውን ሰጥተው ስለነበረ ነው የሚል አስተያየት አለ እና ነገሩ እውነታ ያለው ቢሆንም እንኳን ግን የሚመሰገን ነገር ጠፍቶ አይመስለኝም። መቶ በመቶ እኔም ማስበው ይሄ እንዳለ ሆኖ ይህንን መልእክት ለመጻፍ በአስቸኳይ ሐዋርያው ቅዱስ ጳውሎስ በጣም አስቸኳይ ሁኔታ ውስጥ ገብቶ መልእክቱን እየጻፈ እንደነበረ ፖዘቲቭሊ እንድንመለከተው እፈልጋለሁ። ግን በሰላምታ ውስጥ ታዲያ ወደ መጨረሻው ሀሳቤ እዚጋ እንደ መግቢያ የተናገርኩት የምናገርበትን ሀሳብ ስናገር እንደ ማንኛውም ሰላምታ ምን ብሏቸዋል ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሏቸዋል። ይሄ በጣም አስፈላጊ ነው። በየመልእክቱ ላይ ሁሉ ተጽፏል። ለአማኞች በእምነታቸው እንዲቀጥሉ የእምነታቸውን ክቡርነትና አስደናቂነት እንዲያስተውሉ አሁንም አሁንም ጸጋና ሰላም ለነሱ እንዲሆን ያስፈልጋል። ለእኛም የእግዚአብሔር ጸጋ ያስፈልገናል። የእግዚአብሔር ጸጋ የእግዚአብሔር የነፃ ስጦታ መግለጫ ነው። እግዚአብሔር እኛን ያዳነን መዳን ካለብን በጸጋ ነው። እና በሌላ በምንም መሰረት ወይም በምንም አይነት መንገድ እኛ ልንድን አንችልም። ደህንነትን ያገኘነው በእግዚአብሔር ጸጋ ነው። ጸጋ የሚለው ቃል የነፃ ስጦታ ነው። እግዚአብሔር ጌታ ኢየሱስ ክርስቶስን ሰጥቶን በቀራኔው መስቀል ላይ ባፈሰሰው ክቡር ደም አማካኝነት ወደ እሱ መተን በክርስቶስ በኩል ተቀበለን ስንል ክርስቶስ በከፈለው ዋጋ በነፃ ነው። እኛንም ይምረን። ይሄ ነው ጸጋ። እና ጸጋ ስንቀበል ልባችን ይለወጣል፣ ሰላምና ደስታ ይኖረናል። ጸጋ ስናገኝ ክርስትናን የመኖር ኃይልና የመኖር ብርታት እናገኛለን። ጸጋ በጣም አስፈላጊ ነገር ነው። ከዛ ቀጥሎ ሁል ጊዜ አሁን የጳውሎስን መልእክቶች ስታዩ መጀመሪያ ጸጋ ነው፣ ከእግዚአብሔር ጋራ የእግዚአብሔርን ምህረት መቀበል፣ ቀጥሎ ደግሞ ሰላም ነው። ሰላም የጸጋ ስራ በህይወታችን የመገለጡ ውጤት ነው። እኛ ከእግዚአብሔር ጋር የተጣላን ሰዎች ነበርን። እግዚአብሔር አምላካችን በኃጢአታችን ምክንያት የእኛ ጠላት ነበር፣ እኛም የሱ ጠላቶች ነበር። በኃጢአታችን ምክንያት ሁልጊዜ እናስደስት የነበረው ስጋችንንና ሰይጣንን ይህንን ዓለም ነበረ። ግን ጌታ ኢየሱስ ክርስቶስ በቀራኒው መስቀል ላይ ከመሰቀሉና ዋጋ ከመክፈሉ የተነሳ በሱ አምነን ወደ እግዚአብሔር ስንጠጋ ጸጋው በነፃ አድኖን በቀጥታ ከእግዚአብሔር ጋር ታርቀን ሰላም የሚባል ነገር በውስጣችን ፈሷል። በደላችን በደለኝነታችን ከውስጣችን ወጥቶ ጥርግ ብሎ ወጥቶ እኛና እግዚአብሔር ህብረት ያለን ከእግዚአብሔር ጋራ በህብረት በአንድ ላይ የምንኖር ሰዎች ተደርገን ተቀምጠናልና ይሄ ይብዛላችሁ፣ ይሄ ይሁንላችሁ፣ አሁንም ይቀጥልላችሁ የሚል ሀሳብን ነው ሐዋርያው ቅዱስ ጳውሎስ እዚህ ጋር ያስቀመጠው። እንግዲህ ክርስቶስ የመጣበት ዓላማ አገልግሎት በሰዎች በሐዋርያት እና በአገልጋዮች፣ በሰባኪዎች፣ በአስተማሪዎች፣ በፓስተሮች በእንዲህ አይነት መንገድ በእግዚአብሔር ሹመት አማካኝነት የሚቀጥል እንደሆነ እንድናስብና እንድንገነዘብ እግዚአብሔር ይፈልጋል። በሁለተኛ ደረጃ አሁን ይህንን ከተናገርኩ በኋላ ቀጥታ ቁጥር አራት ላይ ፎከስ በማድረግ ነው የምንመለከተው። እንግዲህ የገላትያን መጽሐፍ ስናጠና እነዚህን የመጀመሪያዎቹን አምስቱን ቃሎች ማጥናት በጣም አስፈላጊ ነው እና ቁጥር አራት ላይ ክርስቶስ ወደ ምድር የመጣበትን ምክንያት ሐዋርያው ቅዱስ ጳውሎስ ይናገራል። አሁን ቁጥር አራትን ላንብብላችሁ። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ ብሎ ይናገራል። ጌታ ኢየሱስ ክርስቶስ ወደ ምድር የመጣበት ምክንያት ምንድን ነው? ለምን መጣ? እኔ አንዳንድ ሰዎች የሚናገሩትን ጥያቄ ደግሞም አንዳንድ ሃይማኖቶች የሚያስተምሩትን ነገር ጠቀስ ጠቀስ ስላደርግላችሁ ይፈልጋሉ። የሰዎችን ጥያቄ በተመለከተ እንደዚህ የሚባል ነገር አለ። ክርስቶስ ከሰማይ መምጣት ለምን አስፈለገው? ለሰዎች መዳን ሲል እግዚአብሔር ሰው ሆነ የሚለው ሀሳብ ለብዙ ሰዎች፣ ለአንዳንድ ሃይማኖቶች አይገባቸው እና በእርግጥ ከዚህም በፊት ተናግሬ ያለው እግዚአብሔር ሰዎችን ለማዳን የሰዎች ፈጣሪ እግዚአብሔር ሰው ሆነ እና በሰዎች መካከል ተመላለሰ የሚለውን እውነት በግልጽ የሚናገርና የሚያስተምር አንድ እምነት ብቻ ነው። ይሄ መጽሐፍ ቅዱሳዊ ክርስትና ነው። ሌሎች ሃይማኖቶች ይህንን አይቀበሉም፣ አይገባቸውም። ምክንያቱም እግዚአብሔር ሰው ይሆናል ብለው አያስቡም በጭራሽ እና ለምሳሌ ሙስሊሞች በከፍተኛ ደረጃ በመራራ መንገድ ነው ይህንን የሚቃወሙት ሌሎችም ሃይማኖቶች በሙሉ። ግን ክርስትና እውነት ነው። እግዚአብሔር ሰው ባይሆን ኖሮ ሰው ከእግዚአብሔር ጋር መታረቅ አይችልም ነበር። ስለዚህ ለሰዎች አይገባም ግን በጣም ከባድና ለመረዳት አስቸጋሪ የሆነ ነገር አይደለም። መጽሐፍ ቅዱሳችን በግልጽ እንደሚናገረው ታዲያ ምንድን ነው ምክንያቱ የሚለውን ነገር ስንመለከት ቁጥር አራት በግልጽነት የሚናገረው ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ ብሎ ነው የሚናገረው። እና በጣም የሚገርም ነው። ጌታ ኢየሱስ ክርስቶስ ወደ ምድር የመጣበት ምክንያት ሁለት ዋና ዋና ምክንያቶች አሉት። አንደኛው ክፉ ከሆነው ከአሁኑ ዓለም ሊያድንን ነው ነው የሚለው። ሁለተኛው ደግሞ ስለ ኃጢአታችን ራሱን ለመስጠት ነው ነው የሚለው። እነዚህ ሁለቱም ነገሮች ቁጥር አራት ላይ ነው ያሉት። እንግዲህ እነዚህ ሁለቱ ነገሮች የክርስትና እምነት መሠረቶች ናቸው። አንዳንድ እኔና እናንተም የምንጠየቅበት፣ እኔና እናንተም ልናስብበት የሚገባ ነገሮችንም እዚህ ውስጥ እናያለን እና አንደኛውን ልምጣበት። በእርግጥ ወደ አንደኛው ነጥብ ከመምጣቴ በፊት ክፉ ከሆነ ከዚህ ዓለም የሚለውን ከመናገሬ በፊት ጌታ ኢየሱስ ክርስቶስ ያደረገውን ነገር በሙሉ ያደረገው እዚህ ቁጥር አራት ላይ እንደተገለጠው እንደ አባታችንና እንደ እንደ አምላካችንና እንደ አባታችን ፈቃድ ነው ነው የሚለው። ጌታ ኢየሱስ ያደረገውን ነገር በሙሉ ያደረገው እንደ ሰው ፈቃድ አይደለም፣ እንደ እግዚአብሔር ፈቃድ ነው፣ ደግሞም በራሱም ፈቃድ ነው። እግዚአብሔር አብ ራሱ ጌታ ኢየሱስን እጁን ጠምዝዞ በቀራኒው መስቀል ላይ እንዲሰቀል አላደረገውም። ራሱ ፈቅዶ ነው ራሱን የሰጠን። በኋላ ይሄ ቁጥር አራት ይህንን እንደሚያሳይም እነግራችኋለሁ፣ ግን በመጀመሪያ ክፉ ከሆነው ከዚህ ዓለም እንዲያድነን ነው የሚለው እና ሐዋርያው ቅዱስ ጳውሎስ በግልጽነት የሚናገረው ከመንፈስ ቅዱስ ተቀብሎ የአሁኑ ዓለም ማለት እኔና እናንተ የምንኖርበት ዓለም ይሄ ፍጥረተ ዓለም የሚመራበት የህይወት ስልት ምንድን ነው ብሎ ነው የሚናገረው ክፉ ነው ብሎ ነው የሚናገረው ይህንም በደንብ ለመረዳት አለም የሚለው በመጽሐፍ ቅዱስ ውስጥ በምን በምን እንደተገለጠ ላሳያችሁ እሞክራለሁ? አለም የሚለው ቃል ምናልባት ከዚህ በፊት ተናግሬው ሊሆን ይችላል ሶስት ትርጉሞች አሉት መጽሐፍ ቅዱስ ላይ አንደኛ ይሄ ፍጥረተ አለም በሙሉ እጽዋቱ እንስሳቱ እና ይሄ ጉዑዙ አለም ህይወት ያላቸው የሌላቸው በአንድ ላይ ተደባልቀው ዓለም ነው የሚለው መጽሐፍ ቅዱስ። ስለዚህ ፍጥረተ ዓለምን በሙሉ የሚጠቅስ ቃል ነው። የሚታየው ፍጥረተ ዓለም ሮሜ ምዕራፍ 8 ከ19 እስከ 22 ፍጥረተ ዓለም ፍጥረተ ዓለም ፍጥረት በሙሉ ይሄ ክሪኤሽን የሚለውን ነገር የሚጠቅስ እንደሆነ ይናገራል። እና በሁለተኛ ደረጃ የሰው ልጆችን በሙሉ ያጠቃለለ መጠሪያ ነው። እኔ ለዚህ ማስረጃ አድርጌ ያስቀመጥኩት ሉቃስ ወንጌል ምዕራፍ ሁለት ቁጥር አንድ ነው። ጌታ ኢየሱስን ማርያም ከመውለዷ በፊት ማርያምና ዮሴፍ ከነበሩበት ከናዝሬት ከተማ ወደ ቤተልሄም ይሄዱ ነበር እና ያ ለምን እንደሆነ መጽሐፍ ቅዱስ ምዕራፍ ሁለት ቁጥር አንድ ላይ እንደዚህ ብሎ ይገልጣል በዚያም ወራት አለሙ ሁሉ እንዲጻፍ ከአውግስቶስ ቄሳር ትእዛዝ ወጣች። ቄሳር ግብር ማስከፈል ይፈልግ ነበር ሰዎችን በሙሉ እና ታያላችሁ፣ ዓለሙ ሁሉ እንዲጻፍ ማለት ሳር ቅጠሉ እና ማዕድኑ ብረታ ብረቱ፣ ድንጋዩ ምናምኑ አይደለም ሰዎች ሁሉ እንዲጻፉ ነው። ስለዚህ ዓለም የሚለው ቃል በመጽሐፍ ቅዱስ ላይ ሰዎችን ሁሉ የሚጠቅስ አገላለጽ ነው እና ሌሎችም ቦታዎች ጌታ ኢየሱስ ክርስቶስን ሰዎች ዓለሙ ሁሉ ተከትሎታል እና በጣም ጉልኖን ነው ብለው ፈሪሳውያን ሲናገሩ ነበር። እንደገና ሐዋርያት ስራ ላይ ሐዋርያቱንም ራሱ ዓለሙ ሁሉ ተከትሏቸዋል ብለው ሲናገሩ እንደነበረ መጽሐፍ ቅዱስ ይናገራል። እና ማለም ምን ማለት ነው ሰዎች ሁሉ የሚለውን ቃል የሚገልጥ ነው። በሶስተኛ ደረጃ ይሄ ዓለም የሚለው ቃል የወደቀው የሰው ልጅ የሚከተለውን የውድቀትና የኃጢአተኝነት ስልተ ስርዓት ወይም ስልተ ህይወት የሚገልጥ ነገር ነው። አሁን እኔና እናንተ ከአዳምና ከሔዋን ነው የተወለድነው። እና ከአዳምና ከሔዋን በመወለዳችን ኃጢአተኝነትና የዘር ኃጢአት የእርግማን ኃጢአት ከተወለድን ጀምሮ በውስጣችን እንዲሰራ ተደርጎብናል። ከአዳምና ከሔዋን የተነሳ ከዚህ የተነሳ ዓለምንና በውስጧ ያሉትን ሰዎች በሙሉ የሚመራው ይሄ የዓለም ዓለም ተብሎ የሚታወቀው ስልተ ህይወት ወይም የውድቀት የኃጢአት ውድቀት መርሆ ነው። ራሱን የቻለ ስልት ነው እና የህይወት ዘይቤ ነው እና በጣም ጨካኝ፣ በጣም አስፈሪ፣ በጣም አረመናዊ የሆነ አካሄድ ነው እና ለዚህ ነው ሐዋርያው ዮሐንስ በአንደኛ ዮሐንስ ምዕራፍ 2 15 እስከ 16 ላይ እንደዚህ ብሎ የተናገረው፣ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እሱም የስጋ ምኞትና የአይን አምሮት ስለ ገንዘብን መመካት ከዓለምም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ብሎ ተናገረ። ያዕቆብም እንደዚሁ በያዕቆብ አራት ቁጥር አራት ላይ እንደዚህ ብሎ ተናግሯል። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ብሎ ነው የሚናገረው እና ይገርማቸዋል። ይሄ ዓለም የሚለው ቃል ይህ ግዑዙ ዓለም እንደሆነ አይደለም መጽሐፍ ቅዱስ የሚያሳየው በሶስተኛ ደረጃ ላይ ይህንን የኃጢአታዊ ኃጢአታዊ እና እግዚአብሔር የለሽ የሆነውን የህይወት ስርዓትና የህይወትን መርሆ ነው እዚ ጋር በሁለቱም ደረጃ የሚገልጠው እና ይህንን መገንዘብ በጣም ያስፈልጋል። ይህንን መገንዘብ ስንችል ነው ራሳችንን በዓለማዊነት ውስጥ ጭምልቅልቅ ወዳለ እና እግዚአብሔራዊ ወዳልሆነ የእግዚአብሔር ጠላት በሆነ መንገድ የእግዚአብሔር ጠላቶች ሆነን እንዳንቆም የሚያስፈልገው እና ቅድስናን እውነትን እንድንከታተል መከተል የሌለብንን ማድረግ የሌለብንን ዓለማዊ ነገር እንድንጥል የሚያደርገን ይሄንን ስንረዳ ነው። ለዚህ ነው ያዕቆብ ሲናገር፣ እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ታያላቸው፣ ይሄ እኔ ያሰብኩት ሀሳብ አይደለም። የዓለም ወዳጅ የሆነው ሁሉ ይህንን ዓለማዊውን ሲስተም ስልት ለመከተል የሚፈልግ ሁሉ የማን ጠላት ነው በቀጥታ የሚሆነው? የእግዚአብሔር ጠላት ነው የሚሆነው። የእግዚአብሔር ጠላት ሲሆን የማን ወዳጅ ነው የሚሆነው? የዓለም ወዳጅ፣ የሰይጣን ወዳጅ፣ የኃጢአት ወዳጅ እና የጥፋት ወዳጅ ሆኖ ነው የሚቀጥለው። እና ይህንን ማወቅ በጣም አስፈላጊ ነገር ነው። በሶስተኛ፣ ከዚህ የሚቀጥል ነጥብ የምናገረው ክርስቶስ ወደ ምድር የመጣበት ምክንያት እንግዲህ ከዓለም ክፉ ከሆነ ከዚህ ዓለም ሊያድንን ነው የሚለውን ሐሳብ ስንመለከት ዓለምና ምኞቱ አሁን ከተወለድንበት ጊዜ ጀምሮ የልባችንን ሐሳብና አመለካከታችንን ጥፍር አድርጎ የያዘ በራሱ ሰንሰለታዊ አገዛዝ ውስጥ ያስቀመጠን ነገር ነው እና ይህንን እኔ ብዬ የገለጥኩት ምንድን ነው? ዓለምና ምኞቱ ሰውን ጠፍሮ የገዛ ምስጢራዊ ይሄ የውድቀት መርሆ የሚንቀሳቀስበት መንፈሳዊ አሰራር ነው። ብዙ ሰዎች አይገባቸውም። ይሄ ብዙ ሰዎች በዚህ አይነት መንገድ እንደተያዙ አሰቃቂ በሆነ መንገድ ከእግዚአብሔር ነጥሎ በጥፋት መንገድ አለማዊነት እንዳስቀመጣቸው አያውቁም። ሰዎች በጣም ኃይለኛ ተጽዕኖ ነው እዚህ ኢትዮጵያውያንን አሜሪካ ውስጥ ያሉ ኢትዮጵያውያን አንዳንዶቹ አንዳንዶች ወጣቶች ደግሞም ደግሞም ትልልቆችም አዋቂዎችም የተማሩም ያልተማሩም እንዳውም አንድ ጊዜ በእኛ ቤተሰብ ውስጥ ስናወራ ነበር። ዩኒቨርሲቲ ገብተው ተበላሹ ተበላሹ ተበላሹ የሚባሉ ልጆች አሉ። የመበላሸታቸው ምክንያት ምንድን ነው? ዓለምን መውደድ ነው እና ዓለምን መውደድና በዚህ በተፈጥሯቸው ያለ እግዚአብሔር እርዳታ ዓለም ውስጥ ጥልቅ ብሎ መግባት ነው እና ይሄንን ካደረጉ በኋላ እና በዚህ ውስጥ ከወደቁ በኋላ ምንም አይነት ኃይል ሰዋዊ ኃይል፣ ሰዋዊ ምክር፣ ሰዋዊ ተግሳጽ፣ ሰዋዊ ቁጣ፣ ሰዋዊ ኩርፊያ ሊመልሳቸው አይችልም፣ ማንም ሊመልሳቸው አይችልም። አሁን እዚህ ጋር የተጠቀሰው ከእንደዚህ አይነት ክፉ ከሆነው ከዚህ ዓለም ውስጥ ሊያድንን የሚችል አንድ አዳኝ ብቻ ነው። ያ ነው ጌታችን ኢየሱስ ክርስቶስ ብቻ ነው። ይሄ ያለንበት ዓለም ክፉ ነው። ከእግዚአብሔር ነጥሎ በኃጢአትና በአመፅ ውስጥ የሚወስደን ነው። ይሄ ያለንበት ዓለም ክፉ ነው። እኛንና ራሱን በማጥፋት እንቅስቃሴ ላይ እየተጓዘ ነው። ከእግዚአብሔር ጋር በጠላትነት የቆመ አሳሳችና ራስ ወዳድነት የሚሰበክበት ጥፋትና ጉስቁልና፣ ጭንቀትና እርስ በርስ መጠፋፋት፣ ውርደትና አመፃ የሞላበት ነው። ከትናንት ወዲያ ከአንድ አሜሪካዊ ነጭ ሰው ጋር እንወያይ ነበር እና እሱ በእግዚአብሔር አያምንም። እነዚህ እንስሳቶች እነዚህ ጉዞች ናቸው። ጉዝ የሚባሉ ወፎች አለ አይደለም። ሰዎች በሙሉ እነሱ ላይ አረመናዊ አመለካከት እንዳላቸው ሲናገር ሰማሁት እና እኛ እኛና እነሱ እኮ አንድ ነን እኛና እነሱ እኮ አንድ ነን ይለኝ ጀመረ እየደጋገመ በጣም በጣም ጥሩ ሀሳብ ነው ግን እንዴት ነው እኛና እነሱ አንድ የምንሆነው ባዮሎጂካሊ ኦፍኮርስ አንድ ነን ግን እኛ በጣም የተለየነን የፍጥረት ሁሉ ክላይማክስ ላይ ነው ያለ ነው እኛ እኛ በእግዚአብሔር መልክና ምሳሌ ነው የተፈጠር ነው እና እኛ ማሰብ እንችላለን። የፈጠራ ችሎታ አለን። ወንበር፣ ጠረጴዛ፣ ቤት ሰርተናልኛ። እና ኮምፒውተሩ ይሄ ሞባይሉ ሁሉ በጣም የረቀቀ ችሎታ ነው እኛ ያለን በእግዚአብሔር መልክና ምሳሌ ስለተፈጠርን። አዎ እዚህ ጋር ጭንቅላታችን ወደፊት ፍሮንታል እንትናችን በጣም ስላደገ ነው ሊለን ጀመረ። እና ይህንን ሁሉ ያደረገው ማን ነው? እግዚአብሔር ነው ከእነሱ የለየን። እና በሚሊዮን ዓመት የመጣ ነገር ሳይሆን ልክ ማንኛውም ፍጡር ሲፈጠር በእግዚአብሔር ከተፈጠርን ጊዜ ጀምሮ በእውቀት የተሞላ ፍጡራን ነን። እኛ ከእንስሶች ጋር አንድ አይደለንም። የእኛ ሕይወትና የእነሱ ሕይወት በጣም የተለያየ ነው። ባዮሎጂካሊ ልክ ነው። ሲበሉ እንበላለን፣ ሲጠጡ እንጠጣለን። መጠለያ እነሱ ዋሻ ውስጥ ሲገቡ እኛ ቤት ውስጥ እንገባለን። ግን የእኛ ተፈጥሮ በጣም የተለየ ነው። በጣም የመጠቀ ነው ይሄ። ይሄ ግልጽ እንዲሆንለት በተለያየ መንገድ አስረዳሁት። እና ዓለም ግን የምትነግረን እንደዚህ አይነት ነገር ነው። ልክ እንደ እንስሳ አድርገን ራሳችንን እንድንመለከት፣ እንደ እንስሳ ከእንስሶች አንዶች እንደሆነ ምንም ዓላማ ምንም የህይወት ዓላማና ትርጉም የሌለን ሰዎች አድርጋ ነው የምታሳየን። እና ዓለም ጨካኝ ናት። ይሄ ክፉ የሆነ ዓለም ጨካኝ ነው። ሰዎች በሙሉ በዚህ በክፉ ዓለም ውስጥ በቁጥጥር ስር ናቸው፣ ታስረዋል ራሳቸውን ነፃ ማውጣት አይችሉም፣ ኃይል የላቸውም። እና ይገርማቸዋል አንዳንድ ሰዎች የዓለምን ነገር እና ያላትን ክፋት እና ኃይሏን በቁጥጥር ስር የማድረግ ችሎታዋን ሳያውቁ እኛ ክርስቲያኖች እንደዚህ ማድረግ እንደዚህ አይነት ሀሳብ ውስጥ እንደዚህ አይነት አመለካከት ጥሩ አይደለም ብለን በቤተ ክርስቲያን ስንሰብክ ነፃነት የምንነሳቸው ይመስላቸዋል። እና ዓለም ውስጥ እንደፈለገው ለማድረግ መሄድ ነፃነት ይመስላቸዋል። አይደለም። ዓለም ራሷን በራሷ ክፋት ሰዎችን እስራት ውስጥ አስቀምጣ ከሱስ ወደ ሱስ፣ ከብልግና ወደ ብልግና፣ ከአመፅ ወደ አመፅ፣ ከበሽታ ወደ በሽታ የምታሸጋግር ዓለም ናት ዓለም። እና ጌታ ኢየሱስ ክርስቶስ የመጣው ክፉ ከሆነው ከዚህ ዓለም ሊያድነን ነው። ማንም ሊያድነን አይችልም አይችልም። እሱ ብቻ ነው ከዚህ ውስጥ ማዳን የሚችለው። ስለዚህ የመጣበት ዓላማ ክፉ ከሆነው ከዚህ ዓለም እኔና እናንተን ለማዳን ነው። እሱ ይህንን ለማድረግ ኃይል አለው፣ ችሎታ አለው፣ ስልጣን አለው እና በውስጣችን እኔ እኔ ይህንን ማድረግ አልችልም። ክፉ ከሆነው ከዚህ ዓለም ሰዎች ማዳን አልችልም። መናገር እችላለሁ የጌታን ቃል እንደዚህ እያልኩኝ፣ ግን በሰው ልብና በሰው ነፍስ ውስጥ ገብቼ የሰውን ስሜትና ሀሳብ ዓለም ያሰረችውን አስተሳሰብ በጣጥሽ ሰውን ከዛ ማላቀቅ አልችልም። ይህንን የሚችል የሰራዊቱ ጌታ፣ ለዚህ የተሾመ ለዚህ የተላከ ለዚህ የመጣ ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ የኔ ስራ ምንድን ነው? ከዓለም ክፉ ከሆነው ከዚህ ዓለም ሊያድንሽ ሊያድንህ የሚችል አዳኝ ጌታ ኢየሱስ ነው። ወደሱ ና ወደሱ ነይና በሱ እግር ስር ተንበርክከሽ ተንበርክከ አድነኝ ብላችሁ መጠየቅ አለባችሁ ብዬ መጠቆም ብቻ ነው። የአገልጋዮች ስራ ይሄ ነው ጌታ ኢየሱስ ክርስቶስ። ይሄንን የተገነዘቡ ሰዎች ወደ እሱ ሲመጡ በእርግጥ በኃይሉ በስልጣኑ፣ በፍቅሩ በችሎታው ያድናቸዋል። አንዳንድ ሰዎች ወደ ክርስቶስ መምጣት የሃይማኖት ለውጥ ማድረግ ነው ብለው ያስባሉ። አይደለም። ወደ ክርስቶስ መምጣት የቡድን ለውጥ ወይም የሃይማኖት ለውጥ አይደለም፣ የህይወት ለውጥ ነው። ከዓለምና ከእስራቷ ውስጥ ምን መሆን ነው? በጌታ ኃይልና ችሎታ፣ በይቅርታው፣ በፍቅሩ፣ በምህረቱ ነፃ መውጣት ማለት ነው እና ትኩረቱ ሃይማኖት ላይ ሳይሆን ካለብን የተተበተበ የእስራት የኃጢአት ሰንሰለት የዓለም ተጽዕኖ ስር ነፃ መውጣታችንን የሚያሳይ ነው። ይሄ ድንቦ ማድረግ የሚችል ጌታ ኢየሱስ ነው። በአራተኛ ደረጃ ክርስቶስ ወደዚህ ዓለም የመጣበት ምክንያት ላይ ስናገር ሶስተኛ ነጥቤ ነው። ስለኛ ኃጢአት ነው። የኃጢአት ይቅርታ ሊሰጠን ነው። ለዚህ ነው ገላትያ ላይ ሐዋርያው ቅዱስ ጳውሎስ ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ እና ስለ ኃጢአታችን ነው ይህንን የምናገረው አጠር አድርጌ እናገራለሁ ብዙ ነገሮች ውስጥ ሳልገባ ሰዓቴን ለመቆጣጠር ስለ ኃጢአታችን ራሱን ሰጠ ይላል ይሄ በጣም ጠቃሚ ነጥብ ነው አለም ይቺ ክፉዋ ዓለም ቅድም፣ ስልት ነው፣ ሲስተም ነው። የውድቀት መርሆ የሚሰራበት በጣም አስጨናቂ የኃጢአት ተጽዕኖ ሁሉ የሚፈጠርበት ነውና፣ ይሄ ኃጢአት ስለ ኃጢአታችን የሚለው ነገር በጣም ጠቃሚ ነው የምለው ዓለም ክፉ የሆነችው ዓለም እኛን በቁጥጥሯ ስር ማድረግ የምትችለው እኛ በኃጢአተኝነት ውስጥ ከተቀመጥም ብቻ ነው። ተመልከቱ። ኃጢአተኞች ሆነን ሳለን ዓለምን እና ተጽዕኖዋን፣ ሰንሰለቷን፣ እስራቷን አልፈልግም እምቢ ብለን ከኛ ላይ ማሽቀንጠር አንችልም። ምክንያቱም ኃጢአታችን ዓለም በእኛ ውስጥ እንድትሰራ ያ የዓለም ስልትና መርሆ በእኛ ውስጥ እንዲንቀሳቀስ በር የከፈተለት መንገድ ስለሆነ ነው። እዚህ ጋ እኔ የተናገርኩት ነገር አለ። ኃጢአታችን መንፈሳዊ ሙታኖች አድርጎናል። ኃጢአታችን መንፈሳዊ ጨለማ ውስጥ አስገብቶናል። ኃጢአታችን የእግዚአብሔር ቁጣ የሚገለጥብን ሰዎች አድርጎናል። እና ሁለት ጥቅሶች አሉኝ። በሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ኃጢአታችን አስፈርዶብናል። ዮሐንስ 3 36 ላይ በልጁ የሚያምን የዘላለም ህይወት አለው በልጁ የማያምን ግን የእግዚአብሔር ቁጣ በእሱ ላይ ይኖራል እንጂ ህይወትን አያይም። ታያላችሁ፣ ጌታ ኢየሱስ ክርስቶስ ከኃጢአት ነፃ ያላደረገው ሰው የእግዚአብሔር ቁጣ ነው በእሱ ላይ የሚኖርበት የእግዚአብሔር ቁጣ በእሱ ላይ አለበት። ለአደጋ ለፍርድ ለጥፋት የተጋለጠ ነው። ይሄ እኔ አይደለሁም የምለው መጽሐፍ ቅዱስ ነው። ስለዚህ ኃጢአታችን ለዓለምና ለምኞቷ ያጋለጠን እና ኃጢአትና ኃይሉን ክፋቱን ከኛ ላይ ለማንሳት ፍርዱንም ለማስወገድ እኛ እንዳንችል አድርጎ ያስቀመጠን ነገር ነው። አሁንም ኃጢአታችንን ለማንሳት ከዓለም ሰንሰለትና ስርዓት በጥሶ የራሱ ለማድረግ የሚችለው ጌታችን ኢየሱስ ክርስቶስ ብቻ ነው። ጌታ ኢየሱስ የመጣበት ምክንያት ይሄ ነው። ጌታ ኢየሱስ ወደ ምድር መጣ ከቅድስት ድንግል ማርያም ተወልዶ በዓላማ ነው የመጣው። ለመዝናናት አይደለም የመጣው። ለመጨፈር ለማስጨፈር አይደለም የመጣው። እኛን ካለብን አሰቃቂ፣ አስጨናቂ ስርዓት ውስጥ ነፃ ለማውጣት ነው የመጣው እና ይሄ የፍቅሩ መግለጫ ነው። የማዘኑ ምስክር ነው። ለእኛ የማዘኑ የመራራቱ፣ የመውደዱ አስደናቂ በሆነ መንገድ ማንም ሊያደርግልን የማይችለውን ነገር ሊያደርግልን ወዶ ያደረገው ነገር ነው። እና ጌታ ኢየሱስ ይወደናል በጣም። እና ወዶን ነው ወደዚህ ዓለም ላይ መጥቶ ለኛ መስዋዕት የሆነው። ግን በመጨረሻ ደረጃ የምናገርበት ነጥቤ ክርስቶስ ለዓላማው ራሱን ሰጥቷል። ምናልባት አንድ ሌላ ስላይድ አለኝ፣ ግን ክርስቶስ ለዓላማው ራሱን ሰጥቷል። አሁን ተመልከቱ። ክፉ ከሆነው ዓለም እኛን ለማዳን ስለ ኃጢአታችን ራሱን ወደዚህ ምድር ሲመጣ ምንድን ነው ያደረገው ብሎ ነው ጳውሎስ የሚናገረው። ራሱን ሰጠን ብሎ ነው የሚናገረው። ተመልከቱ፣ አስደናቂ አገላለጽ ነው። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ ነው የሚለው። ጌታ ኢየሱስ የመጣበት አላማ፣ ሌላው አላማ ራሱን ለዚህ ለዚህ ነፃ ለማውጣት አላማ፣ የኃጢአት ይቅርታ ለመስጠት የመጣበትን አላማ ለማከናወን ራሱን ነው የሰጠው። እኔ ከዚህ በላይ አስደናቂ ፍቅር አይቼ አላውቅም። የሰዎች ልጆችን ለማዳን የመጣው ጌታ ኢየሱስ ክርስቶስ ከስቃያችን፣ ከችግራችን፣ ከሕመማችን፣ ከሰቆቃችን፣ ከዘላለም ለዘላለም ከሚጠብቀን ከዘላለም የሲኦል ፍርድ ሊያወጣን ራሱን ሰጠ። በእርግጥ ይህንን ሳስብ እኔ እዚህ ጋ ምናልባት ድጋሚ ሊሆን ይችላል ሀሳቡ ብለን እናስባለን። ግን ኃጢአት ውጤት ያለው ነገር ነው። ውጤት አለው። ገና ጌታ ኢየሱስ ክርስቶስ አዳምና ሔዋን ገና አዳምና ሔዋን ከሰሩበት ሰዓት ጀምሮ ውጤት አለው እና አንዳንድ ሰዎች ኃጢአትን መስራት ምንም ውጤት የሌለው ይመስላቸዋል። ውጤት አለው አንዳንድ ውጤቱ በሕይወት ዘመናችን በሙሉ የማይለቀን ውጤት ነው። እና ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ከኃጢአት ነፃ ሊያወጣን ሲመጣ ውጤቱ እንዳለ ሆኖ እኔና እናንተ ግን ይቅርታ እንቀበላለን። ለምሳሌ አንዳንድ ሰዎች እኔ ጌዶ የሚባል ሀገር በነበርኩበት ጊዜ አንድ ነፍሰ ገዳይ ሰው፣ እኛ ሁላችንም የምንጸልይበት የነበረ ሰው እንዲያዝና ለመንግስት እጅ እንዲቀርብ የምንጸልይበት የነበረ ሰው፣ እኔም ታስሬ እሱም ታስሮ፣ እሱ ታስሮ እኔ ታስሬ ተገናኘን እና በእርግጥ የ11 ዓመት ልጅ በልቶ ቅርጥፍጥፍ አድርጎ ሰውነቷን በልቶ የተረፈውን ቀብሮ የጠፋ ሰው ነው። እና እግዚአብሔር እንዲያዝ እንጸልይ ነበር አጥብቀን። ተይዞ እስር ቤት ገባሁኝ እና በሰንሰለት ታስሮ ነው የተገናኘ ነው እና ያው ማንንም ሰው መግደል የሚችል ሰው ነው። የሰውን ነፍስ እንደ ዝንብ አልቆጥርም፣ በቃ እንደ ዝንብ ዝንብ እንደዚህ አይደል የምትገሉት? እንደዛ የሚል ሰው ነው። ስለ ጌታ ኢየሱስ ክርስቶስ ስለ ፍቅሩ፣ ስለ ምሕረቱ መሰከርንለት እና ጌታ ኢየሱስ ክርስቶስን እንደ ግል አዳኙ ተቀበለ። እኔ አምናለሁ ያ ሰው ከኃጢአቱና ከበደሉ ነፃ ወጥቷል። ነገር ግን የሰራው ኃጢአትና በደል በሰማይ በእግዚአብሔር ዘንድ ይቅር ሲባል፣ በምድር ግን ውጤት ነበረው። ያንን ውጤት መሸከም ነበረበት እና እኔ ምን ብዬ መከርኩት? እንግዲህ እኔ እንደማምነው ሰላም አለህ፣ አሁን ደስታ አለ። እውነት ነው። ሰላም ደስታ መጽሐፍ ቅዱስ ማንበብ ጀመረ፣ መጸለይ ጀመረ፣ መዘመር ጀመረ። በጣም እየተጸጸተ ንስሐ ይገባ ጀመረ። እና እኔ ምንድን ያልኩት ጌታ ይቅር ብሎሃል እና ነገር ግን በዚህ ምድር ፍርድ መሰረት ደግሞ ሊፈረድብህ ይገባል። ሰው ገላሃል፣ እና መንግስት አንተን ሊፈርድብህ እንደ ህጉ መሰረት ይፈልጋል። ስለዚህ እዛ ፍርድ ላይ በቀረብክበት ጊዜ ወይም ደግሞ በዳኞች ፊት ስትቀርብ ፖሊሶች አስገድደው ገርፈውኝ ነው ያመንኩት እንጂ ኃጢአት አልሰራሁም በደል አልሰራሁም ብለህ ማለት የለብህም። ኃጢአቴን ሰርቻለሁ አዎ፣ መንግስት የሚሰጠኝ ቅጣት እቀበላለሁ ብለህ መቀበል አለብህ። ጊልቲ እንደሆንክ መናገር አለብህ እና ሰውየው ተስማማ። ጊልቲ እንደሆነ እና የዘላለም ስራት ምንድነው? የእድሜ ይፍታ ስርዓት ተፈረደበት። ግን በጣም ይገርማል እግዚአብሔር ታላቅ ምህረትን አደረገለት። ኢህአዲግ ሊገባ ሲል እስር ቤቶች በሙሉ እየተከፈቱ እስረኞች ይለቀቁ ነበር እና በዛ ጊዜ እንደ ማንኛውም እስረኛ ተለቆ ወደ አገሩ ተመልሶ እስካሁን በህይወት ይኖራል እና ምልላችሁን የፈለኩት ኃጢአት ውጤት አለው እና ኃጢአት ውጤት ያለው ክፉ ነገር ነው። እና እኛን ከሰዎች ለይቶናል፣ ምስቅልቅል ህይወት ውስጥ ያስገባናል። በምድር ላይ ውጤቱ እንዳለ ቢቀጥልም እንኳን ማለት አንዳንድ ውጤቶቹ ይጠፋሉ። ነገር ግን በእግዚአብሔር ዘንድ ምህረት እንድናገኝ ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ ራሱን ለኛ ሰጠ። ራሱን ለኛ ሰጠ የሚለው ቃል ምን ማለት ነው? እኔና እናንተን ተክቶ ምትክ በእኔና በእናንተ ምትክ ኃጢአት የሚፈረድበትን ዘላለማዊ ፍርድ ስለ እኛ ወሰደ፣ ለመውሰድ ፈቃደኛ ሆኖ በቀራንዮ መስቀል ላይ ለመሞት ራሱን እንደሰጠ የሚያሳይ ነው። እዚህ ዮሐንስ ወንጌል ምዕራፍ 1 29 ላይ በነገው ዮሐንስ ኢየሱስን ወደ እሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። የእግዚአብሔር በግ ለመስዋዕትነት ሊታረድ ሊሰቀል ሊፈረድበት ደሙን ሊያፈስ ስለ ሌሎች የተሰጠ የእግዚአብሔር በግ ብሎ ነው የጠቀሰው። እንደገና ዮሐንስ 3 16 እስከ 18 ላይ በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እስኪሰጥ ድረስ እግዚአብሔር ሰጠው ዓለሙን እንዲሁ ወዷል ብሎ ነው የሚናገረው እና ይገርማቸዋል። እግዚአብሔር አብ ጌታ ኢየሱስ ክርስቶስን ሰጠ። ጌታ ኢየሱስ ክርስቶስ ደግሞ ስለእኛ በደል ስለኛ ኃጢአት ከዓለም ሊያድንን ከክፉ ዓለም እና ከክፉ ኃጢአታችን ሊያድነን እሱም ራሱ በፈቃዱ ራሱን ሰጠ። ሐዋርያው ቅዱስ ጳውሎስ ይህንን በመደነቅ ነው የሚናገረው። ከክፉ ዓለም ሊያድነን ደግሞም ስለ ኃጢአታችን ጌታ ኢየሱስ ክርስቶስ እኛን ወዶ እንዳንሞት፣ እንዳንጠፋ፣ ዘላለማዊ ሲኦል ውስጥ እንዳንገባ ራሱን በእኛ ምትክ ሰጠ። እኔ ይህንን ነገር ሳስብ አንድ ነገር በትህትና ልናገር እፈልጋለሁ። በዚህ ምድር ላይ እንደ ጌታ እንደ ኢየሱስ ክርስቶስ እኛን የሚወደን ማንም የለም። እሱ የወደደን ራሱን እስከ መስጠት ድረስ ነው። ቲቶ ላይ ሐዋርያው ቅዱስ ጳውሎስ ለቲቶ በጻፈው መልእክት ላይ ቁጥር ሁለት አስራ አራት ላይ እንደዚህ ብሎ ተናግሯል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሆነውን ህዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ምን አድርጓል? ሰጥቷል። ጌታ ኢየሱስ ክርስቶስ ከአመጽ ሊቤዥን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ህዝብ ለራሱ እንዲያነጻ፣ እኛን ለራሱ አንጽቶ የራሱ ገንዘብ እንድንሆን ስለ እኛ ነፍሱን ምን አደረገ? ሰጠ። ጌታ ኢየሱስ ስለዚህ ለዓላማው ራሱን የሰጠ በፈቃዱ የተሰደበ በመቃ የተመታ በጅራፍ የተገረፈ በቀራኒው መስቀል ላይ ሰዎች ሁሉ ተሰቅሎ በነበረበት ጊዜ ዙሪያውን ተሰብስበው እስኪ የእግዚአብሔር ልጅ ከሆንክ ራስክን አድን እያሉ ሲያሾፉበት፣ ጸጥ ብሎ ያንን ሁሉ ሽፈት ተቀብሎ ኃጢአታችንን ተሸክሞ ለመሞት ራሱን ሰጠ በእግዚአብሔር ፈቃድ ደሞም በራሱ ፈቃድ በጌታ በመንፈስ ቅዱስ ኃይል ይህንን አስደናቂ እውነት ነው የገላትያ መጽሐፍ በመግቢያው ላይ የሚናገረው። እና ክርስቶስ ለዓላማው ራሱን ሰጠ። የመጨረሻ ነጥቤ ነው። እና ዓላማ ይዞን የመጣው ዓላማው በጣም አስፈሪ አስደንጋጭ ነው እኔ በቅርቡ ዮሐንስ ወንጌል መጨረሻ ላይ ያለውን ክፍል አጠና ነበር እና ጌታ ኢየሱስ ክርስቶስ ወደ ቀራንዮው መስቀል ከመሄዱ ከጥቂት ተይዞ ከመሄዱ ከጥቂት ሰዓታት በፊት ከደቀ መዛሙርቱ ጋር ደቀ መዛሙርቱን ይዟቸው ለመጸለይ ወደ ተራራ ላይ ወጥቶ ምን የሚል ቃል ነው ያነበብኩት ሊያዝን ሊተክዝ ሊደነግጥ ጀመረ ይላል ጌታ ኢየሱስ ክርስቶስ ያለፈበት ስቃይ በቋንቋ ከመገለጥ ያለፈ ነው የእኛን ኃጢአት ተሸክሞ መሰቀል ቀላል ነገር አይደለም። ለማ ለመለኮት ለእኔ ምናልባት እድሉም ባገኘው የልጆቼን ወይ የዘመዶቼን ወይ የወንድሜን ምትክ ሆኜ ብሞት ምናልባት ምንም ላይሰማኝ ይችላል። የእነሱ ምትክ ሆኜ ብሞት ግን፣ እዚህ ጋር የጌታ ኢየሱስ ክርስቶስ ግን በጣም የተለየ ነው። የተለየ የሆነበት ምክንያት ተሸክሞ የሚሞተው የሰዎችን ሁሉ ኃጢአት ነው። በጣም የሚዘገንን ነገር ነው። ለእግዚአብሔር ለቅዱስ ለንጹህ እና ያንን የሚዘገንን በፍጹም አጸያፊ የሆነውን ነገር እግዚአብሔር ፊቱን ያዞረበት ምክንያት ከዚህ የተነሳ ነው። ምድር ጨለማ የሆነችበት ምክንያት ከዛ የተነሳ ነው። ፀሐይ ብርሃኗን የከለከለችበት ምክንያት ከዛ የተነሳ ነው። ያ ስቃይ ወደር የሌለው ስቃይ ለመሰቃየት ራሱን ሰጠ። አንዳንድ ጥያቄ መጠየቅ እንችላለን። ይህም በተመለከተ ይህ ሁሉ ለምን ብለን መጠየቅ እንችላለን። ለምን ብለን መጠየቅ ከቻል ስለወደደን የዘላለም ሕይወታችን ከሱ ጋር በመንግስተ ሰማይ እንዲኖርልን ከእግዚአብሔር መለየት ስቃይ ስለሆነ ከእግዚአብሔር ጋር አስታርቆን እግዚአብሔርና እኛ አባትና ልጆች እንድንሆን እግዚአብሔር አምላካችን ገዣችን እረኛችን እንዲሆን እግዚአብሔርና እኛ ወዳጆች እንድንሆን እና የመጨረሻ ስቃይ ውስጥ ከመጣል እንድንድን እኔ እንደዚህ እላለሁ ከራሱ ፍርድ ከራሱ ጌታ ኢየሱስ ክርስቶስ በኃጢአተኞች ላይ ይፈርዳል ከራሱ ፍርድ እራሱን ሰጥቶ እኛን ለማዳን ያደረገው ነገር ነው ረስኪውድ ነው ያደረገን እኛን ማለት ነው ስለዚህ እግዚአብሔር በፍቅሩ ለእኛ የዓለምን የዘላለምን ሕይወት እንድናገኝ ያመጣበት አስደናቂ እውነትና መገለጽ ነው። ይህንን ስናስብ ምን ማድረግ አለብን የሚለውን ጥያቄ መጠየቅ አለብን። እንግዲህ ጌታ ኢየሱስ ክርስቶስ ይህን ያህል ከወደደን የሰራልን ነገር ማንም ሊሰራልን የማይችል ከሆነ እኛም ራሳችን ለራሳችን መስራት የማንችለውን ነገር ነው የሰራልን። ምን ማድረግ አለብን እኛ ራሳችንን ለሱ መስጠት አለብን። እኛ እሱ ለእኛ ራሱን እንደሰጠ እኛ ለሱ ራሳችንን መስጠት አለብን። ልባችንን ለሱ መስጠት አለብን። ህይወታችንን ለሱ መስጠት አለብን። አላማችንን ለሱ መስጠት አለብን። የወደፊታችንን ለሱ መስጠት አለብን እና ደግሞ ለሱ ለመኖር መወሰን አለብን ግን ይሄ እኛ ለሱ ራሳችንን መስጠት የሚለውን ነገር ጥቂት አስተያየት ልሰጥበት እችላለሁ። እኛ ለሱ ራሳችንን የምንሰጠው ጥሩዎች ስለሆንን አይደለም። አንዳንዶች ይሄ እንደ ጃርገን ነው ብዬ ለብዙዎች ነግሬያቸዋለሁ። ዝም ብሎ በተደጋጋሚ የሚነገር ቃል፣ ጌታን ተቀበሉ፣ ጌታን ተቀበሉ የሚባለው ነገር እና ይሄ አንድ ሚስኮንሴፕሽን አለው ራሱን የቻለ። ምንድን ነው ሚስኮንሴፕሽኑ መሰላችሁ? ጌታን ለመቀበል እኛ መቀበል መቀበል የሚባለው ነገር እኛ ጥሩዎች ሆነን ለሱ ፌቨር እንደምንሰራ ነገር አይነት ነገር ተደርጎ በሰዎች አይምሮ ሊወሰድ እንደሚችል እና ይሄ በጣም አደገኛ መጥፎ አስተሳሰብ እንደሆነ አስባለሁ። በተለምዶ ጌታ መቀበል የሚለውን አልቃወመውም፣ ግን ሪሊ ስናስብበት እሱ ነው እኛን የሚቀበልን እኛ ኃጢአተኞች ስለሆንን እኛ የጠፋን ስለሆንን፣ እኛ በደለኞች ስለሆንን፣ ከሱ የራቅን ስለሆነ ቸርነቱን ዘርግቶ ምረቱን ዘርግቶ እሱ ነው እኛን የሚቀበለን እና እሱ እኛን እንዲቀበለን ኃጢአታችንን፣ በደላችንን፣ መተላለፋችንን፣ ምስኪንነታችንን በፊቱ ይዘን መቅረብ አለብን። ያኔ ያኔ የጌታ መንፈስ የጌታ አስደናቂ የማዳን ስራ አድነኝ ብለን ስንመጣ ወደ እሱ እጁን ዘርግቶ እኛን ይቀበለንና ያድነናል። ያኔ ጀስቲፊኬሽን የሚባለውን ነገር እናገኛለን። ከኃጢአት ነፃ ነህ የሚባል አስደናቂ አዋጅ በኛ ላይ ይታወጃል። እኛ ሰላም እናገኛለን፣ ረፍት እናገኛለን፣ ከእግዚአብሔር እንታረቃለን። እግዚአብሔር አባታችን፣ እኛ ልጆቹ እንሆናለን። የጌታን ጽድቅ እንለብሳለን እና ከእግዚአብሔር ጋር በጤናማ ግንኙነት እና በጤናማ ህብረት እኛ እሱን ወክለን መኖር እንችላለን ማለት ነው እና ክርስቶስ ለዓላማው ራሱን ሰጠ። እኛም ደግሞ ለዚህ ዓላማ ራሳችንን የማንበቃ ሰዎች ወደ ክርስቶስ አምጥተን መስጠት ኃጢአታችንን ንስሐ ገብተን አድነኝ ብለን እጃችንን ወደሱ ልባችንን ወደሱ መዘርጋት አለብን። ያን ጊዜ ጌታ ያጸድቀናል፣ ይባረከናል፣ ይቀበለናል አባታችን፣ ጌታችን፣ እረኛችን ይሆንልናል። ያን ጊዜ እንለወጣለን። ሰላም እና እረፍት በውስጣችን ይፈሳል። እግዚአብሔር በዚህ እውነት ይባርከን እና በተከታታይ ገላትያን እናያለን። አንብቡ፣ የገላትያን መጽሐፍ እጠይቃችኋለሁ፣ አንብባችሁ እንደሆነ እና ያው ከመድረሳችን በፊት ወደየክፍሉ ክፍሉ ጥያቄዎች ካላችሁ ቀድማችሁ መጠየቅ ትችላላችሁ። ጌታ ይባርካችሁ። እግዚአብሔር እንዳስጀምረን እንዲያስጨርሰን ሁል ጊዜ እንጸልይ።